ከዓመቱ መጀመሪያ ጀምሮ በአማራ ክልል በሚኖሩ በምዕራብና ማዕከላዊ ዞኖች በአማራና በቅማንት ማህበረሰቦች መካከል በቅርቡ ደግሞ በዚሁ ክልል በአማራና ኦሮሞ ተወላጆች መካከል በከሚሴና አጣያ አካባቢዎች እንዲሁም በቤንሻንጉል ጉሙዝ ክልል መተከል አካባቢ በሚኖሩ አማራዎችና ጉሙዞች መካከልና በሌሎችም አንዳንድ የአማራ አዋሳኝ አካባቢዎች በተፈጠሩ ግጭቶች የአማራ ክልል ሰላም ማስፈን ተስኖት ቆይቷል። አሁን የክልሉ አመራር አካላትና ሕዝቡ እንደዚሁም የጸጥታ አካሉ ባደረጉት ጥረት አንጻራዊ ሰላም እየተ የተፈጠረ እንደሆነ ዶቼ ቬለ ዲደብልዩ ያነጋገራቸው የምዕራብና ማዕከላዊ ጎንደርና የቤኒሻንጉል ጉሙዝ ነዋሪዎች የኦሮሞ ብሔረሰብ አስተዳደርና የአማራ ክልል የሰላም ግንባታና የህዝብ ደህንነት ባለስልጣናት ተናግረዋል። ከፍተኛ ችግር ተፈጥሮባቸው ከነበሩት የማዕከላዊ ጎንደር ዞን ነዋሪዎች መካከል የቆላ ድባ ነዋሪ እንደተናገሩት በአካባቢው መረጋጋትና ሰላም እየተፈጠረ ነው። አሁን ያለው ሁኔታ የሄዱት የተፈናቀሉት የመንግስት ሰራተኞች ወደ ስራ ቦታቸው እየገቡ ነው እና እየተመለሱ ነው ወደ መደበኛ ከሰራቸውን ጀምሩ ገብተዋል። እንግዲህ ተራማሆነ በአማራና በቢኒሻንጉል ጉሙዝ ክልሎች አዋሳኝ በተለይም መተከል በተባለው የሁለቱም ክልል ህዝቦች በሚኖሩበት አካባቢ ከሁለት ሳምንታት በፊት በተቀሰቀሰ ግጭት ህጻናትን ጨምሮ ብዙዎች ህይወታቸውን አጠዋል። ስጋቱ አሁንም በአንዳንድ አካባቢዎች ያልተወገደ ቢሆንም የተሻለ ነገር እየታየ መሆኑን ከአሶሳ በስልክ ያነጋገርኳቸው ነዋሪ ገልጸዋል። እንደሆነ የሚናገሩት ነገር ግን አሁን አንዳንዶችም ወደ ቀያቸው አንመለስም ከዚህ በኋላ ጋር አንችለን የሚላሉ ሌሎች ደግሞ ተመልሰን ጋር መኖር አለበት እንደዚህ ነገሮችን አለብን የሚሉም ናቸው። ያሉት ነገር አሁን ያው ከሁለቱም ክልል ኮሚቴ ተዋቋል አጣሪ ኮሚቴ። በምዕራብ ጎንደር የመተማኗሪ እንዳሉት ደግሞ መንገድ ላይ መኪና አስቁመው ከሚዘርፉ አንዳንድ የሽፍትነት ባህሪ ካላቸው ሰዎች በስተቀር በአካባቢው ያለው የጸጥታ ሁኔታ ወደ ነበረበት እየተመለሰ ነው። አሁን ሁሉም የተወሰነ ደና ነው፣ ለውጥ አለ። ከስጋት ነጻ አልሆነ እንዳንድ ጊዜ የያዙ የሄዱ ፍሮችን ሻለን ሰውንትን እያሉ ሰሆነ እሱ ካልሆነ ስተቀር ሌላ ችግር የለ ደና በቅርቡ ከከሚሴና አጣይ አካባቢዎችን በተመሳሳይ ግጭቶች ተፈጥረው ሕይወት አልፏል። አሁን ያለውን ሁኔታ በተመለከተ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ አህመድ ሀሰን ያብራራሉ። ሁሉም አካባቢ ላይ ሰላማዊ ሁኔታ ተፈጥሯል። በዚህ ላይ በጣም ብዙ የህዝብ ለህዝብ መድረኮች ተካሂደዋል። ሁለቱም ዞኖች ማለት ነው። በሁሉም መድረኮች የጋራ መግባባት የተፈጠረበት ነው። ለምሳሌ አላላ አማንገበያና አላላ ኩቢቢያ የሚባል እነዚህ ቀበሌዎች ሁለት ልቃማ መዶች አንድ ጊዜ ሳይተኮስ እንዲውሉ አስችለዋል። እኔ ከሞትኩ በኋላ ወደ ኦሮሞ ታልፋላ፣ እኔ ከሞትኩ በኋላ ወደ አማራ ወንድሞቻችን ታልፋላችሁ፣ ምን እንገላችሁ ነው የምታልፉት በምን ጭምር ያስቀሩት ነው አጠቃላይ ህብረተሰቡ፣ አመራሩና የአገር መከላከያ ሰራዊት እያደረጉ ባለው ከፍተኛ ጥረት የክልሉ ሰላም እየተሻሻለ መሆኑን ደግሞ የአማራ ክልል የሰላም ግንባታና የህዝብ ደህንነት ቢሮ ኃላፊ ብርጋዴር ጀኔራል አሳምነው ጽጌ ተናግረዋል። በቤኒሻንጎል ጉሙዝ መተከል አካባቢ ከነበረው ግጭት አስከፊነት አንጻር በአንዳንድ አካባቢዎች ከስጋት ያልወጡ የህብረተሰብ ክፍሎች መኖራቸውን ግን አልደበቁም። ቤንሻንጉል ጉሙዝ አካባቢ ባሉ አመራሮች የቅንጅት ስራ ተሰርቶ ችግሩ በተከሰተባቸው አካባቢዎች ስራ እየተሰራ ነው ያለው እና ነገሮች አሁ መልካም ናቸው። ሰሜን ጎንደር አካባቢ መልካም ነው፣ በጣም ነው። ምዕራብ ጎንደር አካባቢ ተመሳሳይ ነው። አላይ ጎንደር ተመሳሳይ ነው። አሁን በቅንጅት እየተሰራ ነው ያለው ስራ ክላት ያዘነው ነው እያስተካከለ ነው። ስለዚህ አሁን ና ነው እየተሻሻለ ማለት ይቻላል። ከክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ኤጀንሲ የተገኘው መረጃ እንደሚያሳየው በምዕራብና ማዕከላዊ ጎንደር ዞኖች በተፈጠረው ግጭት ብቻ ከሺህ በላይ ቤቶች በእሳት ገይተዋል። በአጠቃላይ በሁሉም አካባቢዎች በተፈጠሩ ግጭቶች ደግሞ ከሺህ በላይ የአማራ ክልል ተወላጆች ከቤት ንብረታቸው ተፈናቅለዋል። ተፈናቃዮችን ወደ ነበሩበት ለመመለስ የክልሉ መንግስት ከፍተኛ ጥረት እያደረገ ሲሆን በምዕራብና ማዕከላዊ ጎንደር ዞኖች ቤቶች እየተገነቡና ተፈናቃዮችም በመመለስ ላይ መሆናቸውን ኤጀንሲው አመልክቷል። ዓለምነው መኮንን ለዲደብሊው ራዲዮ ባህር ዳር።